መዝሙር አንድ መቶ ሰባት ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። ከምሥራቅና ከምዕራብ ከሰሜንና ከባሕር በያገሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ፣ የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ነፍሳቸውም በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖሩበት ከተማ ይሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የተራበችን ነፍስ አጥግቦአልና፣ የተራቆተችንም ነፍስ በበረከት ሞልቶአልና። በጨለማ በሞትም ጥላ የተቀመጡት በችግር በብረትም የታሰሩ የእግዚአብሔርን ቃል ስላመጹ። የልዑልንም ምክር ስለ ናቁ ልባቸው በድካም ተዋረደ። ታመሙ፣ የሚረዳቸውም አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እስራታቸውንም ሰበረ። ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የናሱን ደጆች ሰብሮአልና የብረቱንም መወርወሪያ ቈርጦአልና ስላመጻቸው ሰነፉ፣ ስለ ኃጢአታቸውም ተቸገሩ። ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ቃሉን ላከ፣ ፈወሳቸውም፣ ከጥፋታቸውም አዳናቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የምስጋና መሥዋዕትንም ይሰውለት፣ በእልልታም ሥራውን ይንገሩ። በመርከቦች ወደ ባሕር የሚወርዱ በታላቅ ውኃ ሥራቸውን የሚሠሩ እነርሱ የእግዚአብሔርን ሥራ በጥልቅም ያለችውን ድንቁን አዩ። ተናገረ፣ አውሎ ነፋስም ተነሳ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውም በመከራ ቀለጠች። ደነገጡ፣ እንደ ስካርም ተንገዳገዱ፣ ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎንም ጸጥ አደረገ ሞገዱም ዝም አለ። ዝም ብሏልና ደስ አላቸው፣ ወደ ፈለጉትም ወደብ መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። በአሕዛብ ጉባኤ ከፍ ከፍ ያድርጉት፣ በሽማግሌዎችም ሸንጎ ያመስግኑት። ወንዞችን ምድረ በዳ የውኃውንም ምንጮች ደረቅ አደረጋቸው። ከተቀመጡባት ክፋት የተነሣ ፍሬያማዋን ምድር ጨው አደረጋት። ምድረ በዳን ለውኃ መቆሚያ ደረቁንም ምድር የውኃ ምንጮች አደረገ። በዚያም ራብተኞችን አስቀመጠ። የሚኖርባትንም ከተማ ሠሩ። እርሻዎችንም ዘሩ፣ ወይኖችንም ተከሉ፣ የእህልንም ሰብል አደረጉ። ባረካቸውም እጅግም፣ በሱ እንስሶቻቸውንም አላሳነሰባቸውም። እነርሱ በችግር በክፋት በጭንቀት ተዋረዱ፣ እያነሱም ሄዱ። በአለቆችም ላይ ሐሳርን አፈሰሰ፣ መንገድም በሌለበት በምድረ በዳ አሳታቸው። ችግረኛንም ከችግሩ ረዳው፣ እንደ በጎች መንጋ ወገን አደረገው። ቅኖች ያሉ ደስም ይላቸዋል፣ ኃጢአትም ሁሉ አፏን ትዘጋለች። ጥበበኛ የሆነና ይህን የሚጠብቅ ማን ነው? እርሱ የእግዚአብሔርን ምሕረት ያስተውላል።